The Voice of America የደቡብ ምዕራብ ኢትዮጵያ አምስት ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ በሙሉ ድምፅ ጸድቋል። የፌዴሬሽን ምክር ቤቱ በዛሬው ውሎ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ሕዝብ እንዲደራጅ ወስኗል። የሐዋሳው ሪፖርተራችን ዮናታን ዘብዲዎስ ተጨማሪ አለው። በደቡብ ክልል ምዕራባዊ ክፍል የሚገኙ je kafa je bencheko je mirab omo የዳውሮ ዞን እና የኮንታ ልዩ ወረዳ በአንድነት የጋራ ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ ዛሬ በሙሉ ድምፅ ጸድቆላቸዋል አምስተኛውን ዙር የፓርላማ ዘመን ስድስተኛ ዓመት አንደኛ መደበኛ ጉባኤ በማካሄድ ላይ ያለው የፌዴሬሽን ምክር ቤት በስምንት አጀንዳዎች ላይ እየመከረ ሲሆን በዋናነትም የደቡብ ምዕራብ ኢትዮጵያ ህዝቦች ያቀረቡት የጋራ ክልል ምስረታ ጥያቄ ላይ መክሮ ውሳኔ አስተላልፏል በዚህ መሰረትም የፌዴሬሽን ምክር ቤቱ የደቡብ ምዕራብ ኢትዮጵያ ህዝቦች ላቀረቡት የጋራ ክልል ምስረታ ጥያቄ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ህዝብ እንዲደራጅ የቀረበው የውሳኔ ሀሳብ ተቀብሎ አጽድቀዋል። ይሁን እንጂ ውሳኔ ህዝብ መቼ እንደሚካሄድ የተገለጠ ነገር የለም። በኢትዮጵያ አስራ አንደኛው ክልል ሊሆን ይችላል የተባለው ይኸው በደቡብ ምዕራብ ኢትዮጵያ የሚገኙ አምስት ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ጥያቄያቸውን አቅርበው የነበረው መስከረም 19 2012 ዓ ም በየምክር ቤቶቻቸው ከወሰኑ በኋላ ነበር። ለደቡብ ምዕራብ ኢትዮጵያ ህዝቦች የጋራ ክልል ምስረታ ምክንያት ሆኗቸዋል የተባለው በየምክር ቤቶቻቸው ሴቶች ተቀባይነት ሲያገኙ የህዝቦች የስነ ልቦና አንድነት፣ ቋንቋ፣ ታሪክ፣ ባህላዊ እሴቶችና በመልካም ምድራ አቀማመጥ መቀራረባቸው ነው ተብሏል። ጥያቄያቸውን ለፌዴሬሽን ምክር ቤት ካቀረቡ የዞን ምክር ቤት አፌ ጉባኤዎች ውስጥ የዳውሮ ዞን ምክር ቤት ዋና አፌ ጉባኤ ወይዘሮ ፀሐይ ገሉ በፌዴሬሽን ምክር ቤት ውሳኔ ህዝቡ ደስተኛ መሆኑን ገልጧል። ህዝባችን ህገ መንግስታዊ መብቱን ተጠቅሞ አማራጩንም መሰረት ያደረገ ጠየቀውን ጥያቄ በተገቢው ደግሞ መንግስት ምላሽ በመስጠቱ ደረጃ ባለው አሰራር ከህዝብ ምክር ቤት ጀምሮ ጸድቆ ዛሬ ላይ በመወሰኑ ህዝባችን እጅግ ወደር የሌለው ደስታ ነው የተሰማው። የህዝብ ተወካዮች ለዘመናት ሲታፈን የቆየው ህገ መንግስታዊ ጥያቄያችን እንዲህ በአጭር ጊዜ ውስጥ መልስ ያገኛል ብለው እንዳልጠበቁም ተናግሯል። ጥያቄዎች በራሳቸው መጠየቅ በራሱ ትክክል እንዳልነበረ እና ሲያስፈርጅና በየጊዜው የሚጠይቁ አመራሮች የተለያየ ችግር ሲደርስባቸው የነበረበት ጉዳይ እንደነበረ ነው የቅርብ ጊዜ ትዝታችን። አሁን ላይ ግን ህዝብ በተገቢው በመንግስታዊ መብቱን ተጠቅሞ ጥያቄ ጠይቆ ባጠረ ጊዜ ደግሞ እንደዚህ አይነት የህዝብ ምላሽ በሀገራችን ታሪክ ሲሰጥ በእድሜ የመጀመሪያ ነው ብዬ ነው ማስበው እና መንግስት በእውነት በጣም ትክክለኛ የሆነ የህዝብን መብት በተገቢ እያከበረ ያለበት ጊዜ ላይ መሆናችን በጣም ደስ ብሎናል። ከዚህ በኋላ ባለው ሁሉ ከመንግስት ጎንነን የሚል ሀሳብ ነው የሚኖረኝ። ብሔራዊ ምርጫ ከመደረጉ በፊትም ውሳኔ ህዝብ እንደሚያካሄዱም ገልጿል። ቀጣይ ሀገራዊ ምርጫ እንዳለ ይታወቃል። ከመድረሱ ወዲህ ደግሞ ስራውን በማፍጠር በመስራት ምርጫ ተካሂዶ ቀጣይ ለሀገራዊ ምርጫ ደግሞ እንደዚሁ ህዝቡ የራሱን መብት አስጠብቆ ሀገራዊ ምርጫውን ደግሞ እንደዚሁ በተገቢው የሚመርጠበት ና ህዝቡ በአጠረ ጊዜ ያልቃል ብለን ነው የምንገምተው የበንች ሸኮ ዞን ነዋሪ ተወድሮስ ማሞ በበኩላቸው በመዋቀሩ ምክንያት የዞኑ ህዝብ የበዛ ዋጋ ከፍሏል ብሏል እንደ ቤንች ሸኮ ዞን ነዋሪነቴ እጅግ ከልቤ ነው ስሜቴን መቆጣጠር እስከማንችለው ለዘመናት የህዝቡ ጥያቄ እንደነበረ በጣም ደስ የሚልና ብዙዎችን ደስታቸውን አሁን እያስጨነቃቸው ነው ያለ። ከምን የተነሳ ነው? አንደኛ የክልሉ ርቀት ብዙ የመልካም አስተዳደር ችግሮች፣ እነዚህ እነዚህ ጋር ተያይዞ የክልሉ መራቅ በአካባቢው እራስን በራሱ ማስተዳደር የተሰጠው ህገ መንግስቱን ፕራክቲካሊ መሬት ላይ ባለመውረዱ ህዝቡ ቅሬታ ነበረው። በዞኑ ህዝብ ላይ ከዚህ በፊት ይደርስበት የነበረው የእኩልነት፣ የመልካም አስተዳደር፣ የልማትና የፍትሃዊነት ችግርም በዚህ በአዲሱ መዋቅር ይቀርፋል የሚል እምነት እንዳሳደረበትም ገልጧል። በኢትዮጵያ የመንግስት ለውጥ ከተደረገ በኋላ በአንድ አመት ልዩነት ውስጥ ከዚህ መቀጥሎ በህዝቦች ፍላጎት ላይ የተመሰረተ የደቡብ ምዕራብ ኢትዮጵያ ህዝብ የተሰኘ ሁለተኛው የክልል ምስረታ በደቡብ ክልል ሊካሄድ ከጫፍ ደርሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ። Awesome.